እሺ እግዚአብሔር አምላካችንን እናመሰግናለን። የገላትያ መጽሐፍን እያጠናን ነው እና ዛሬ ምዕራፍ ሶስት ላይ ነው የምንገባው እና ምን የሚል ርዕስ ሰጥችዋለሁ፣ ከእውነት ፈቀቅ የማለት ምክንያቶች። ሰዎች ከእውነት ፈቀቅ የሚሉ ከሆነ ከሰሙት እውነት ምንድን ነው ምክንያታቸው? የገላትያ ሰዎች፣ ይሄ የገላትያ ደብዳቤ በተጻፈበት ጊዜ የገላትያ ሰዎች ከ ሐዋርያው ቅዱስ ጳውሎስ እና ደግሞ በወንጌል አብረውት ያገለግሉ ከነበሩት የወንጌል አገልጋዮች ካስተማሯቸው ትምህርት ፈቀቅ ብለው በመገኘታቸው ነው። ይሄ ሙሉ መጽሐፍ የገላቲያ መጽሐፍ ስድስት ምዕራፎች ከጌታ ከመንፈስ ቅዱሳ መሪነት አኳያ የተጻፉት እና ምንድን ናቸው ለመሆኑ ምክንያቶቹ የሚለውን ጥቂት ነገሮችን ነው የምናገረው። ምክንያቱም ሙሉ ቀን ነው እዚህዋል ነው እና አጠር አድርጌ ነጥቦቼን ለመናገር እሞክራለሁ። ግን እንደ መግቢያ የምናገረው ከዚህ በፊት ባየናቸው ሁለቱ ምዕራፎች ውስጥ ያው ሐዋርያው ቅዱስ ጳውሎስ የክርስትና እምነት መጽሐፍ ቅዱሳዊ እምነት ምንድን ነው የሚመስለው እኔ እኔና ሌሎች ሰዎች የዳኑት የዳኑ በምን አይነት መንገድ ነው በእኔ ውስጥ አይሁዳዊ በሆንኩት አይሁዳዊ በሆነ እምነት ውስጥ የኖርኩት እና የክርስትና እምነት ተቃዋሚ በነበርኩት ውስጥ ለውጥ ያመጣው ነገር ምን እንደሆነ ሲናገርላቸው ሲናገራቸው ተመልክተናል እና ነገር ግን ጳውሎስ እዚህ ለገላትያ ሰዎች የሚነግራቸው ነገር ክርስትና የሚባለው እምነት ከአይሁድ እምነት የተለየበት አንዱና ዋነኛው ምክንያት ታሪካዊ መጽሐፍ ቅዱሳዊ ክርስትና የተመሰረተው በጸጋ ላይ ነው፣ በነፃ ስጦታ ላይ ነው። እግዚአብሔር በክርስቶስ ኢየሱስ በኩል የጸጋ ስጦታን በነፃ ሰዎችን ለማዳን አስደናቂ ነገሮችን አድርጓል እና ይሄ እውነት ነው፣ ልባችሁ ውስጥ መስረጽ ያለበት የሚለውን እውነት ነው እየተናገረ ያለው። ግን እኔ አንድ ነገር እዚህ ጋር እናንተ እንድታስተውሉ እፈልጋለሁ። ምንድን ነው እንድታስተውሉ የምፈልገው? ታሪካዊውና መጽሐፍ ቅዱሳዊ የክርስትና እምነት በዘመናት ሁሉ በጣም ብዙ የሚቃወሙት እንቅስቃሴዎች ተነስተዋል እና ከዚህ ክርስትናን እውነተኛውን ክርስትና ከሚቃወሙት እንቅስቃሴዎች መካከል አንዱ አሁን ሐዋርያው ቅዱስ ጳውሎስ አድሬስ እያደረገ ያለው እምነት ሲደመር ስራ ነው ለሰዎች ጠቃሚው ነገር የሚለውን የሚያሰራጩ የአይሁድ አድራጊዎች እንቅስቃሴ ነበር። አንዱ አንዱና ዋነኛው፣ ሁለተኛው፣ ሶስተኛው፣ አራተኛው አሁን በዓለም ላይ እየተስፋፋ ያለ ብዙ የክህደት እንቅስቃሴዎች አሉ እና ይሄ የክርስትናን ተቃውሞ የተነሳው እንቅስቃሴ ድሮም አሁንም አንድ ታርጌት አለው፣ አንድ ዓላማ አለው። እግዚአብሔር ይህንን እምነት ወደ ሰዎች ያመጣበት ምክንያት ሰዎች እንዲድኑ ነው። ይሄ ክርስትናን የሚቃወመው የእምነት እንቅስቃሴ ግን ታርጌቱ ምንድነው? ሰዎች ከሰይጣንና ከኃጢአተኞች ጋር አብረው ለዘላለም ኩነኔ ውስጥ እንዲገቡ ነው እና ይህንን በጣም ማስተዋልና መረዳት ያስፈልጋል። ሰዎች እኛን ለመጥቀም አይደለም የሐሰት ትምህርትን የሚያስተምሩት እኛን ለመጉዳት ነው። ራሳቸው ተጎድተው እኛንም ወደ ጉዳት ውስጥ ይዘው ሊሄዱ ነው እና የገላትያ ሰዎች የተጠቀሰው የስህተት ትምህርት ከእውነት ፈቀቅ እንዲሉ አድርጓቸዋል እና እውነትን መታዘዝ እንዲያቆሙ አድርጓቸዋል። አሁን ሐዋርያው ቅዱስ ጳውሎስ ምዕራፍ ሶስት ላይ የሚናገረው እነዚህም በተመለከተ ነው እና የመጀመሪያውን አምስት ቁጥሮች ፈጠን ፈጠን ብለን እንድናይ ፈልጋለሁ። ከእውነት ፈቀቅ ማለት ምክንያቶች ምንድን ናቸው የሚለውን ስናይ የመጀመሪያው አለማስተዋል የመጀመሪያው ምክንያት ነው እና አንደኛ ስለ አለማስተዋል እና ማስተዋል ምን ማለት እንደሆነ ጥቂት ነገሮችን እናገርና ወደ ሁለተኛው፣ ከዛም ወደ ሶስተኛው እያለፍኩ ፈጠን ብዬ ለመጨረስ እሞክራለሁ። እንደምትመለከቱት ቁጥር አንድ ላይ ምዕራፍ ሶስት ሐዋርያው ቅዱስ ጳውሎስ እንደገና ቁጥር ሶስት ላይ ሁለት ጊዜ ማስተዋልን በተመለከተ የተናገረው ነገር አለ። አለማስተዋል መሰረታዊው ከክርስትና እምነት ፈቀቅ የማለት ምክንያት ነው። ቁጥር አንድን ስታዩ የማታስተውሉ የገላትያ ሰዎች ሆይ ብሎ ይናገርና ቁጥር ሶስት ላይ ደግሞ ሲመጣ ምን ብሏቸዋል? እንግዲህ እንዲህን ማለት የግሪኩ እንደዚህ ማለት ነው እንዲህን የማታስተውሉ ናችሁን? ብሎ ጥያቄ ሲጠይቅ ታያላችሁ እና ሁለት ጊዜ በአምስት ቁጥሮች ውስጥ አለማስተዋል የሚለውን ነገር ሲጽፍ ታያላችሁ እና አለማስተዋል መሰረታዊ ምክንያት ነው ከእውነት ፈቀቅ ለማለት። እንዳን ግን አለማስተዋል የሚባለውን አሉታዊ የማስተዋልን ኔጌቲቭ ነገር ስንመለከት ምን ማለት ነው? ማስተዋል የሚለውን ማየት በጣም አስፈላጊ ነው። ማስተዋል የሚባለው ነገር ነገሮችን ሳይቸኩሉ በጥሞና በማስተዋል በመረዳት ነገሮችን በትክክል ተረድቶ እና ተመልክቶ በነዛ ነገሮች አኳያ ህይወታችንን ለመምራት መሞከር ወይም ደግሞ መወሰን ማለት ነው ማስተዋል የሚባለው ነገር። ማስተዋል ሁል ጊዜ ከአእምሮና ከነፍስ ጋር የተያያዘ ነው። ማለት በጤነኛ አእምሮ የምናስበው ሀሳብ በእውነት ላይ ተመስርተን ማስተዋል ነው የሚባለው ማስተዋል ነገሮችን ከልብ ማድረግ ነው ማለት በህይወት ዘመናችን ሁሉ የምናደርገውን ነገር አስተውለን ማለት አስበንበት ትኩረት ሰጥተን ግራና ቀኙን ለይተን በእውነት ላይ ቆመን የምናደርገው እርምጃ ነው ማስተዋል። ማስተዋል የሚባለውን ነገር አሁንም ጥቂት ለማብራራት ስሜታዊ ባልሆነ መንገድ እውነትም ተረድቶ በትክክል ከስሜት ውጪ በሆነ መንገድ ለመመላለስ መሞከር ነው። ማስተዋል የሚባለው ነገር በስህተትና በሐሰት አስተማሪዎች በቀላሉ አለመጠመድና አለመሸወድንም የሚያካትት ነገር ነው። ማስተዋል ለህይወት በጣም ጠቃሚ ነገር ነው። ማስተዋል ማስተዋል መረዳትን የአይምሮ ብስለትን ያካተተ ነገር ነው። ግን አለማስተዋል የሚለውን ደግሞ አብሮ ማየት ያስፈልጋል። ምክንያቱም የገላትያ ሰዎች የተወቀሱበት አንዱ ነገር ያለማስተዋል ችግር ነው። አሁን ቁጥር አንድን ስታዩ የማታስተውሉ የገላትያ ሰዎች ወይ ቁጥር ሶስት ደግሞ እንደዚህ የማታስተውሉ ናችሁ ወይ ብሎ ነው ሐዋርያው ቅዱስ ጳውሎስ የነገራቸው አለማስተዋል ምን ማለት ነው? እንግዲህ አለማስተዋል የማስተዋል አሉታዊ ገጽታ ነው። አለማስተዋል የሚባለው ነገር በእንግሊዝኛ የተጻፈበትን እዚህ ጋ ጽፌዋለሁኝ። አለማስተዋል የሚለውን ሐዋርያው ቅዱስ ጳውሎስ ከተናገረው ከግሪኩ ላይ የእንግሊዝኛ ተርጓሚዎች ምንድን ነው ብለው የተረጎሙት ፉሊሽነስ ነው፣ ማለት ሞኝነት ነው። ፉሊሽነስ የሚባለውን ቃል ወይም ፉል የሚለውን ቃል የአማርኛ ተርጓሚዎች ሰነፍ ብለው ነው የተረጎሙት። ትክክለኛ ትርጉም አይደለም። አይምሮ ቢስነት ማለት ነው ፉሊሽነስ እና በትክክለኛ አይምሮ ሳስቡ እንደዚሁ ግልብ በሆነ ስሜት መኖር ማለት ነው። እና እኔ እዚ ጋ ምንድን ያልኩት በትክክል አለማሰብ ወይም በትክክል የማያስብ መሆን ማለት ነው። አለማስተዋል ይህን ነው የሚያሳየው። እኔ እንዳውም ምን ብያለሁኝ አለማስተዋል የሚባለው ነገር በስማ በለው መኖርን የሚያሳይ ነገር ነው። ማለት በስማ በለው ሰዎች ትክክለኛ የአንድን ነገር ትክክለኛ ምንጭና መሰረት ሳያገኙ ሰዎች በሚናገሩት ነገር በሚሉት ነገር ብቻ መኖራቸው ነው የስማ በለው ኑሮ የሚባለው። ሰዎች እነከል እንደዚህ አሉ። አዎ በቃ ልክ ነው ብለው ሰዎች ያንን ተቀብለው ይመላለሳሉ። እንደዛ አይነት ህይወት የአለማስተዋል ህይወት ነው። የገላትያ ሰዎች በዚህ ባለማስተዋል ተመላልሰው ነበር። አለማስተዋል እውነትን ከውሸት መለየት እንዳንችል የሚያደርግ የሞኝነት እንቅስቃሴ ነው። ስለዚህ አለማስተዋል የገላትያ ሰዎችም በጣም ጎድቷቸዋል። በጣም መሰረታዊ የሆነን ነገር እንዲጥሉ አድርጓቸዋል እና በሶስተኛ ነጥብ ፈጠን ፈጠን እያልኩ ስናገር ያለማስተዋል ውጤት በገላትያ ሰዎች ላይ ምንድን ነው የሚለውን ጠቆም አድርጋችሁ ለማለፍ ፈልጋለሁ። ያለማስተዋል ውጤት መጥፎ ነው። ቢያንስ ቢያንስ በገላትያ ሰዎች ህይወት ውስጥ በጣም መሰረታዊ የህይወት ቀውስ፣ በቤተ ክርስቲያን ውስጥ ትርምስ እና ጤናማ ያልሆነ ግንኙነትና ህይወት እንዲኖሩ አድርጓቸዋል እና እዚ ጋር የጠቀስኳቸው ነጥቦች ለእውነት እንዳይታዘዙ አድርጓቸዋል። አሁን ቁጥር አንድን ስታዩ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር አለና ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ብዙዎቹን ነገሮች በኋላ እናገርባቸዋለሁ፣ ግን አንዱና የመጀመሪያው መጥፎ ውጤት ያለማስተዋል ውጤት ምንድን ያደረገው? የገላትያ ሰዎች ለእውነት እንዳይታዘዙ የአመፀኝነት ያለመታዘዝ ህይወት በውስጣቸው እንዲገባ አድርጎ ነበር። እዚህ ጋ እውነት አለ፣ ደግሞ እዚህ ጋ አሁን እየተነገራቸው በስማ በለው እንዲሄዱበት ውስጣቸው የተረጨ እንደ መርዝ የሆነ የአይሁድ አድራጊዎቹ ያሰራጩት ነገር አለ። ስለዚህ ይህንን እውነት እና በእውነት መቀጠላቸውን ትተው በነዚህ በሐሰት አስተማሪዎቹ እንቅስቃሴ እየተመሩ ነበርና ይሄ ያለማስተዋላችሁ ውጤት ነው። እውነትን ከውሸት ለይታችሁ ማየት አልቻላችሁም። ለእውነት ከመታዘዝ ይልቅ እንዳውም ለውሸት ታዛችሁ ነው የተገኛችሁት የሚለውን ነገር ነው ሐዋርያው ቅዱስ ጳውሎስ እየተናገራለሁ። እና እኔ አሁን እናንተ እንድትረዱ የምፈልገው ምንድን ነው? አለማስተዋል የሚባለው ነገር ከእውነት ይልቅ በውሸት እንድንወሰድ፣ ከትክክለኛው ነገር ይልቅ በስሜታዊ ነገር እንድንጋልብ እና ህይወታችንንና የህይወት ምስክርነታችንን ሁሉ እንድንጥል የሚያደርግ ነገር ነው እና አለማስተዋል ከእውነት ፈቀቅ ማለት የመጀመሪያውና መሰረታዊ ምክንያት እንደሆነ እንድናስብ ነው። ሁለተኛ የምናገርበት ነገር ይሄ ከእውነት ፈቀቅ ማለት ምክንያቱ ዋነኛውን የእውነትን የህይወትን እውነት መሳት ማለት ነው። ዋነኛውን ነገር መሳት ነው። አሁን ሐዋርያው ቅዱስ ጳውሎስ እዚህ ቁጥር አንድ ላይ ሲናገር ምንድን ያለው የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። አሁን ምንድን ነው የሚላቸው ጳውሎስ? እንዴት ነው የማታስተውሉ የሆናችሁት? ለእናንተ እኮ ይሄ የክርስትና እምነት የሚባለው ነገር የቀረበላችሁ ኢየሱስ ክርስቶስ በዓይናችሁ ፊት አሁን በአይነ ሕሊናችሁ ፊት ልክ እንደተሰቀለ ሆኖ እንዲታያችሁ ተደርጎ ነው የተሰበከላችሁ ይሄ ጳውሎስ ሲሰብክ የሆነውን ነገር ነው የሚያሳየው እና ምን ማለት ነው የሚል ጥያቄ ጠይቄ አንዳንድ ነገሮችን እዚ ጋ ልነግራችሁ ፈልጋለሁ ይሄ ምን ማለት ነው ሐዋርያው ምንድን ነው የሚላቸው እኔና ሌሎች ክርስቲያን ወገኖች መተው መተን እንሰብክ በነበረበት ጊዜ የነበረው ሁኔታ ምን ይመስል እንደነበረ ነው የሚያሳያቸው ጌታ ኢየሱስ ሲሰበክ ወንጌል ሲሰበክ ምን ብሎን የነገራቸው ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደበት ዋና ምክንያት ሰው ሆኖ የመጣበት ምክንያት እና በምድር እየተመላለሰ ያስተማረውን ትምህርት በመስቀል ላይ ተሰቅሎ የተሰቀለበትን ምክንያት በተሰቀለበት ጊዜ በቀራኒዮ መስቀል ላይ የሆነውን ነገር አሁን ጠዋት እዚህ ፓስተር መዝሙረ ዳዊት 22ን ሲያስታውሰን ነበር። መዝሙረ ዳዊት 22ትን ብታነቡ ሙሉ መዝሙሩን ብታነቡ በጣም ነው የምትደነቁት። ከ1 ሺህ ዓመት በፊት ዘማሪው ዳዊት በመዝሙረ ዳዊት የተናገረው ነገር ጌታ ኢየሱስ ክርስቶስ በቀራኒዮ መስቀል ላይ ተሰቅሎ መቶ በመቶ እያንዳንዷ ነገር የዛን ጊዜ ተፈጽማለች ማለት የኛ የክርስትና እምነት ታሪካዊ ነው፣ ትንቢታዊ ነው፣ መጽሐፍ ቅዱሳዊ ነው። እና ጌታ ኢየሱስ ክርስቶስ ሲሰቀል የሆነው ነገር በሙሉ በትንቢት የተነገረው ነገር ነው። እያንዳንዷ ነገር ናት የተፈጸመችው። እና ይሄ ማለት ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ተሰቅሎ ያደረገውን ነገር በተለይም እዚህ ጋ ለመጥቀስ የሞከርኩት አንድ ነገር አለ። በተለይም በመጨረሻ ሰዓት መስቀሉ ላይ ተሰቅሎ በመጨረሻ በዘጠኝ ሰዓት ማለት በተሰቀለበት በስድስተኛው ሰዓት የመጨረሻው ሰከንድ ላይ ምን ብሎ ነው የጮኸው? ጌታ ኢየሱስ ተፈጸመ ብሎ ነው የጮኸው። ሰዎችን ለማዳን አንተን፣ አንችን፣ እኔን ለማዳን በቀራኒዮ መስቀል ላይ የተሰራው ሥራ። ሙሉ በሙሉ በእግዚአብሔር ዘንድ ተቀባይነት ያለው ስራን የተሰራው ለኃጢአተኞች ደህንነትና የዘላለም ሕይወት መውረስ የሚያስፈልገው ነገር 100% ተፈጽሟል እና ይሄ ተሰብኮላቸው ነበር የገላትያ ሰዎች እና ይሄ ይሰበክ በነበረበት ጊዜ በቀራኒው መስቀል ላይ ተሰቅሎ ጌታ ኢየሱስ የነሱን ኃጢአት ይዞ እንደተሰቀለና ዋጋ እንደተከፈለላቸው በተነገራቸው ሰዓት ልባቸው ተነክቶ፣ አሃ ለካ ክርስቶስ የተሰቀለው ለማን ነው? ለኔ ነው። ኢየሱስ ክርስቶስ መስቀል ላይ ሆኖ የሰራው ስራ በሙሉ እኔ ከእግዚአብሔር ጋር እንድታረቅና የመንግስተ ሰማይ ወራሽ እንደሆን አድርጎኛል፣ የሚለው ነገር በልባቸው፣ በአይምሯቸው፣ በነፍሳቸው፣ በመንፈሳቸው ታትሞላቸው ነበር። እና ያ ነው ደህንነትን አምጥቶላቸው የነበረው። እና ምንድን ነው የሚላቸው ጳውሎስ? የማታስተውሉ የገላትያ ሰዎች፣ ወይ እናንተ ዘንድ እኮ ከተሰበከላችሁ የእውነት ወንጌል የተነሳ ኢየሱስ ክርስቶስ ልክ አሁን መስቀል ላይ ተሰቅሎ ይሰቃይ እንደነበረ አድርጋችሁ እየተመለከታችሁት ነበረ እና ይህንን ዋናውን ነገር አሁን ምን አድርጋችሁታል? እያላቸው ነው። ስታችሁታል፣ ጥላችሁታል፣ ረስታችሁታል፣ ዘንግታችሁታል እያላቸው ነው። ከዋናው ነገር ፈቀቅ ብላችኋል። አያችሁ፣ ከእውነት ፈቀቅ የማለት ምክንያት አንዱ ዋናውን የእምነታችንን ነገር መጣል ችላ ማለት መዘንጋት እና እንደሚገባ አለማክበር ነው። ይህንን ዋናውን ነገር በሌላ በማይጠቅም በተራ በወራዳ ነገር ለመቀየር መንደርደርና መሄድ ነው። ልክ የገላትያ ሰዎች ይህንን ያደረጉት እና እኔ የገላትያ መጽሐፍ ሳነብና ሳጠና በጣም መሰረታዊ የክርስትና እምነት ትምህርት ያለበት እንደሆነ ነው የማስተውለው። ግን እንዴት ሊስቱ ቻሉ የገላትያ ሰዎች? ይሄ እኛ አይተን ልንጠነቀቅበት የሚገባ ነው እና እንዲህ ሊስቱ ቻሉ የሚለውን ነገር ሲናገር ሐዋርያው ቅዱስ ጳውሎስ ምንድን ያላቸው? ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበረ ብሎ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይሄ ለእውነት ያለመታዘዛችሁ ነገር፣ ይሄ በፊት ለፊታችሁ በዓይናችሁ ፊት ተስሎ እያያችሁት የነበረውን ክርስቶስን ያሳታችሁ ነገር በጣም አስፈሪ ነገር መሆን አለበት። አዚም መሆን አለበት። አዚም ነው እየተደረገባችሁ እያለ ሲላቸው ነው የምታዩት። ምን ነካችሁ? እንዴት ነው ከዚህ እውነት ዞር ያላችሁት? ይህ እኮ በጣም ጠቃሚ ነገር ነው የጣላችሁት። በምድርና በሰማይ የሚወዳደረው ነገር የሌለ እውነት ነው አሁን ችላ ያላችሁት ይህ እውነት ነው። የምታዳምጡኝ ወገኖች፣ የክርስትና እምነት ወደኛ ህይወት ያመጣው ነገር በምድርና በሰማይ ያለ ምንም ነገር ሊወዳደረው አይችልም። ለባልና ሚስቶች ከክርስቶስ የበለጠ ነገር በግላቸው ማንም የለም። ከኔ ከሚስቴ በላይ ክርስቶስ ኢየሱስ ጌታ ነው። ለሚስቴ ከኔ በላይ ክርስቶስ ኢየሱስ ጌታ ነው። ይሄ ይሄ እውነት ነው። ትልቅ ቦታና ቫሊዩ ሊሰጠው የሚገባው ይህንን እውነት ስንጥል በብዙ ነገር የምንጎዳ ሰዎች እንሆናለን። ሰውንም ለማክበር እንኳን የማንችል ሰዎች ነው የምንሆነው። እና ይሄ ትልቅ ክቡር ነገር ነው። እንዴት ከዚህ ዘወር አላችሁ? ከዚህ ዘወር ማለት የሚቻል ከሆነ መደረግ ያለበት ወይም ደግሞ የሚሆነው አዚም ከተደረገባችሁ ነው ማለት። ይሄ የእንግሊዝኛው ምንድነው እዚህ መጨረሻ ላይ ጽፌዋለሁ። ቢዊችድ ሆናችኋል ማለት አስማት ተደርጎባችኋል፣ የጥንቆላ አይነት ነገር በእናንተ ላይ ተደርጓል። የጥንቆላ የሚባል ነገር እናቃለን አይደል? በድሮ የግሪክ አመለካከትና አስተሳሰብ ውስጥ ጠንቋይና የጥንቆላ አሰራር ነበር፣ እኛም አገር እንዳለ ሁሉ ልክ እንደዛ አይነት ነገር የሆነ ድግምት ነገር ወይም ጥንቆላ ነገር ተደርጎባችኋል። እንደዛ አይነቱ ነገር አይምሯችሁ ምን እንዳይሆን አድርጎታል። ትክክለኛ የሆነውን ነገር እንዳያስብና ይሄ ዋና የሆነውን ነገር እንድትጥሉ አድርጓችኋል። ይሄ መሆን አለበት የሆነ አስማት ተደርጎባችኋል፣ አዚም ተደርጎባችኋል። አይምሯችሁ ትክክል እያሰበ አይደለም። በጣም ከእውነተኛ ስጋትና ሀሳብ የመነጨ ንግግር ነው ሐዋርያው ቅዱስ ጳውሎስ የሚናገረው ዋነኛውን ነገር ከሳታችሁ ከእውነት ፈቀቅ ብላችኋል። ዋነኛውን ነገር ደግሞ ልስቱ የምትችሉት ይሄ እንደዚህ አይነት አዚም ከተደረገባችሁ ነው። አሁን እኔ በዚህ በክርስትናው እምነት ውስጥ ያው ቶሎ ጨርሳለሁ ብያችኋለሁ፣ ጨርሳለሁ። እዚህ ክርስትና እምነት ውስጥ ሰዎች በቀላሉ አይምሯቸው ከእውነት እንዲስት የሚደረጉ ልምምዶች አሉ። አሁን አፍሪካ ውስጥ በጣም በስፋት እየቀጠለ ነው አሁን በክርስትና እምነት ሰዎች በጣም እየተጭበረበሩ ነው ያለው። እንዴት ነው የሚጭበረበሩት? የሚለውን ነገር ስታዩ በጣም የሚደንቅ አይነት ፕራክቲሶች አሉ አሁን በየቸርቹ እና ምን ይላሉ፣ አንዳንድ ሰባኪዎች ይነሱና አሁን እኔ የተናገርኩትን ነገር አዚም ተደርጎባቸዋል ብሏል ጳውሎስ፣ እስኪ አዚም በሉ ይላሉ፣ ሰዎችን አዚም ትርጉም የለውም። አሁን ሰዎች አዚም በሉ ብሎም ማለት ትርጉም የለውም። ልክ እንደዚህ የሚሉ ሰዎች አሉ። አሜን በሉ አሜን። ምን እየተደረገ ነው ያለው? ሰዎች እዚህ ጋር ያሉትን ሰባኪዎች እውነቱን ከመናገር ይልቅ የሚሉትን አንዳንድ ጃርገኖች ነው ምላቸው። ትክክል ያልሆኑ ነገሮች ዝም ብሎ የተቆራረጡ አንዳንድ ቃላትን እንዲናገሩ ያደርጓቸዋል። ያ ምን ወደ ምን ይመራል መሰላችሁ? አእምሯችን ወደ መታጠብ ወይም ብሬን ዎሽድ ወደ መሆን እንቅስቃሴ ይመራናል። እና እኔ አንድ አርቲክል ጽፌ የነበረ እዛ ለንደኖኝ ሳር ያስበላው ተአምር የሚል ሳር ያስበላው ተአምር አላነበባችሁትም አይደለም? ደቡብ አፍሪካ ውስጥ አንድ ፓስተር ነው ዳንኤል የሚባል ፓስተር ነው። እና በጣም የሰዎችን አእምሮ እየተቆጣጠረ ነው ያለው እና ወደ መቶ የሚሆኑ ሰዎች በትክክል አእምሯቸው በሱ ስር የሆኑ ሰዎች አሉት። እንደዚህ አይነት እንቅስቃሴ ምን ይባላል? ሂፕኖሲስ ይባላል። አሁን አዚም ማድረግ ማለት ነው። አንድ ሰው እናንተን ሂፕኖታይዝ ቢያደርጋችሁ ወይም እኔ ሂፕኖታይዝ ቢያደርጋችሁ እስከ ህይወታችሁ መጨረሻ ድረስ አእምሯችሁ እንዳይሰራ ነው የማደርገው እና አሁን ይሄ ሰውዬ ይሄ ምንድነው ያደረገው የተወሰኑ ሰዎች እዚህ መድረኩ ፊት የሚሰበሰባሉ ወደ ሺህ ሰዎች እዛ ጋ ተሰብስበዋል ምን አላቸው ልክ በቪዲዮ ተቀጥቶ ተለቋል በዓለም ሁሉ ላይ አሁን እነዚህ እዚህ የምታያቸውን ሰዎች አሁን ተኙ ስላቸው ይተኛሉ አለ ተአምር ማድረጉ ነው ነልክ ተኙ አላቸው ሰዎቹን ሰዎች በሙሉ ለሻሉ እዛ ጋ እና አንዳንዶቹን በእግሩ እየተራመደ እየረገጠ የውላቸው አይነቁም። ድምፃቸውን አሰሙ የድምፅ ማጉያ እያሰማ እና ተኝተዋል። ኦልሞስት ተኝተዋል። አይምሯቸው በሰውየው ቁጥጥር ስር ነው ያለው። ከዛ በኋላ አሁን ተነሱ ብላቸው ይነሳሉ አለ። ተነሱ ሲላቸው ሁሉም ልክ ምጣድ ላይ እንደተቀመጠ፣ በጋለ ምጣድ ላይ እንደተቀመጠ ሰሊጥ ጣጣጣጣጣ እያሉ ተነሱ። ከዛ በኋላ ምን አላቸው? ተመልከቱ፣ እናንተ አላቸው። እዛ ጋር ይታያቸዋል ለምለም ሳር። አሁን ልዩ ችሎታ ይሰጣቸዋል። ሂዱና ያንን ሳር ብሉት አላቸው። ሁሉም ሳሩ ላይ ተዘርግቶ ሳሩን ማጨድ ጀመሩ። በቃ መጎስጎስ ጀመሩ። አንዳንዶቹ እንደዚህ የሆነው ብቻ እንደ እንስሳ መጋጥ ጀመሩ። ይሄ ከምን የመጣ ነገር ነው? ከመንፈስ ቅዱስ የመጣ ነገር አይደለም። ሲምፕሊ የሰውን አእምሮ መጫወቻ ማድረግ ነው። አእምሯችን እንደዚህ መጫወቻ እንዳይሆን መጽሐፍ ቅዱስ ይነግረናል፣ መንፈስ ቅዱስም ያስተምረናል። እና ብዙ ሰዎች አሁን ባለው የካሪዝማቲካዊ እንቅስቃሴ ውስጥ እንዲህ በአይነት ሁኔታ ውስጥ ወድቀውና ተሰጥተው ነው ያሉት። እና አሁን እዚህ ጋ ጳውሎስ የሚናገረው አይምሯችሁ አዚም ውስጥ መግባት የለበትም። ጤናማ አይምሮ መሆን አለበት። የሚሰበክላችሁ ነገር በእግዚአብሔር ቃል ላይ የተመሰረተ መሆን አለበት። ልክ ሰውነታችሁን ክቡር መሆኑን ግንዛቤ ውስጥ እየወሰደ ክርስቶስ ኢየሱስ ለናንተ የሞተው እናንተን እግዚአብሔር ለማክበር ትልቅ ሀሳብና ዓላማ እንዳለው ወይም ስላለው መሆኑን እና መንግሥተ ሰማይ የተዘጋጀላችሁ መሆኑን ምድራዊና ሸቀጣዊ ጊዜያዊ ነገር እንዲገዛችሁ ሳይሆን ሰማያዊ እውነተኛ መጽሐፍ ቅዱሳዊ ህይወት እንዲመራችሁ ስለሚያስፈልግ ነውና፣ በጣም ያስደንቃል ላለ ጳውሎስ ይህ ዋነኛውን ነገር ክርስቶስ በአይናችሁ ፊት እንደተሳለ ሆኖ የቀረበላችሁን እና የዳናችሁበትን እውነት እንዴት ሳታችሁት? ይሄ አዚም መሆን አለበት። ሰንበዴ ሂፕኖታይዝ አድርጓችኋል። አይምሯችሁን እንዲቀይር አድርጎታል፣ ግን መቀየር የለበትም የሚልን ነገር ነው የሚናገረው። ሶስተኛ ሶስተኛው እዚህ ጋር ያቀረብኩት ነገር በተግባር የታየውን ነገር መጣል ነው። አሁን ከእውነት ፈቀቄ ማለት ሌላው ምክንያት አሁን የገላቲያን ሰዎች አጠቃላይ ሁኔታ ጳውሎስ ሲናገር ከቁጥር ሁለት እስከ አራት ያለውን አነብላቸዋለሁ። ምንድን ነው ያላቸው? ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ በህግ ስራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን ይላቸውና እንደዚህ የማታስተውሉ ናችሁ ብሎ በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁን በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁን እንግዲህ መንፈስን ወይም በመንፈስ ቅዱስ ያለውን አሰራር እና በእናንተ መካከል ተአምራትን የሚያደርግ በህግ ስራ ነው ወይስ ከእምነት ጋር በሆነ መስማት ነው ብሎ ጥያቄ በጥያቄ ሲደረድር ታዩታላችሁ። እና በተግባር ያዩት አንድ ነገር አለ። ጌታ ኢየሱስ ክርስቶስ ሲሰበክላቸው የወንጌል ስብከት ሲቀርብላቸው እምነት በልባቸው ውስጥ ፈንጥቆ ጌታ ኢየሱስ በቀራኔው መስቀል ላይ የሰራውን ስራ በማመናቸው ከዘላለም ሞት ወደ ዘላለም ህይወት ከአሮጌ ሰውነት ወደ አዲስ ሰውነት እና አዲስ ህይወት ወደ ማግኘት መጥተው ነበር እና ያን ጊዜ አራት መሰረታዊ ነገሮች በሕይወታቸው እንደሆኑ ጳውሎስ ይናገራል። አንደኛ መንፈስ ተቀብላችኋል ይላችኋል። ይሄ ልክ በጌታ በኢየሱስ ክርስቶስ አንድ ሰው ሲያምን የሚያገኘው ነገር ነው። ምናልባት ከዚህ በፊት ተናግሬያለሁ ብዬ አስባለሁ። ገላትያ ኤፌሶን ምዕራፍ አንድ ላይ ሰው የሚድነው እንዴት ነው የሚለውን መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ አንድ ቁጥር 13 ላይ በጣም አስደናቂ ነገር ተጽፎ ታገኛላችሁ። እንደዚህ ይላል፣ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላቸዋል ይህንን እኛ ምንድን ነው የምንለው የደህንነት ቅደም ተከተል ነው እናንተ ምን ሆናችኋል ነው የሚላቸው በመጀመሪያ የእውነትን ቃል ቀጥሎ ደግሞ የመዳናችሁን ወንጌል ሰምታችኋል የእውነትን ቃልና የመዳንን ወንጌል መስማት ያስፈልጋል ሰው በራሱ በተፈጥሮ እንዲሁ ክርስቲያን ሆኖ አይገኝም። ማንም ክርስቲያን ሆኖ አልተወለደም። እንደዚህ የሚሉን ሰዎች ካሉ ውሸት ነው። ይሄ ልክ እንደ አይሁድ አድራጊዎቹ ናቸው ማለት ነው። የእውነትን ቃል የመዳናችንን ወንጌል ሰምተን ከዛ በኋላ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ ብሎ ይናገራል። ልክ በጌታ በኢየሱስ ክርስቶስ የወንጌል ቃል በማመን የመዳናችንን ቃል ሰምተን ቀጥሎ የሚለው ደግሞ በክርስቶስ አምናችሁ መስማት ማመን ልክ መስማትና ማመን ከመጣ በኋላ በመንፈስ ቅዱስ መታተም አስፈላጊ ነገር ነው። እነዚህ ሶስት ቅደም ተከተሎች በሕይወታችን መከናወን አለባቸው። አሁን ለገላትያ ሰዎች የሚነግራቸው ቁጥር ሁለት እስከ አራት ላይ ቁጥር ሁለት ላይ መጀመሪያ መንፈስን ተቀብላቸዋል ማለት ልክ እንዳመኑ ጌታ መንፈስ ቅዱስ በህይወታቸው መኖር ጀምሯል። እግዚአብሔር መንፈስ ቅዱስን ሰጥቷቸዋል። ቁጥር ሶስት ላይ ደግሞ በመንፈስ ቅዱስ አሰራር ነው እምነቱን የጀመራችሁት ይላቸዋል። ቁጥር አራት ላይ ደግሞ በእምነት በዚህ እምነት ውስጥ በመሆናቸው የከፈሉትን ዋጋ ይናገራቸዋል። ክርስቲያን ስንሆን እኛ ክርስትናን እምነት መቀበል በዚህ ምድር ላይ ድሮም፣ አሁንም ወደፊትም ዋጋ የሚያስከፍል ነገር ነው። ምክንያቱም ክርስቲያን ስንሆን እውነቱ ገብቶን ነው ክርስቲያን የምንሆነው። በእግዚአብሔር የማዳን ኃይል ነው ክርስቲያን የምንሆነው። ግን በዓለም ያሉ ሰዎች ክርስቲያን መሆናችንን አይወዱትም። ይቃወሙላል፣ ያሳድዱናል፣ ያገሉናል ይጠሉናል የገላትያ ሰዎች ይሄንን ይሄ ሁኔታ ሆኖባቸው ነበር በመጨረሻ ቁጥር አምስት ላይ የሚናገራቸው በመካከላቸው ክርስቲያን በመሆናቸው መንፈስ ቅዱስ በውስጣቸው በመኖሩ ተአምራት ይደረጉ ነበር እና ሰዎች ይድኑ ነበር ሰዎች ይፈወሱ ነበር ሰዎች ከልዩ ልዩ ችግር ሱስ የጣዖት አምልኮ ነፃ ይወጡ ነበር ይሄ በጣም ተአምር ነው ልክ እንደዚህ አይነት አራት ነገሮች በሕይወታችሁ ሆነዋል። አሁን ርዕሴን ታያላችሁ። በተግባር ያያችሁት ነገር አለ። ጌታ ኢየሱስ ክርስቶስን በማመናችሁ የእግዚአብሔር ኃይል በውስጣችሁ ሰርቷል። የእግዚአብሔርን ፍቅር ቀምሳችሁታል። የእግዚአብሔርን ማዳን አይታችሁታል። የዘላለም ሕይወት ወራሾች ሆናችኋል። ይሄንን ደግሞ በውስጣችሁ በተግባር አይታችሁታል። አሁን ክርስትና የሚባለውን ነገር ስንመለከት ተግባራዊ ነገር እንደሆነ ልናስብና ልናስተውል ያስፈልገናል። አንድ ጊዜ ገና እኛ ወጣቶች በነበርንበት ጊዜ ጌታን እንደተቀበል በጣም በጣም ብዙ ስራዎች እንሰራ ነበር። ብዙ ወንጌል እናሰራጭ ነበር እና አንድ ጊዜ ከክፍለ ሀገር ወደ አዲስ አበባ በባስ እንመጣ ነበር እና ባሱን በሙሉ ተቆጣጠር ነው እና በጣም ትልቅ ባስ ነው። ወደ ስልሳ ሰዎች አሉበት እና ባሱ የቤተ ክርስቲያን መስበኪያ አይነት መድረክ ሆነ እና አንዳንድ ሰዎች የምንናገረውን ነገር መጠየቅ ፈለጉ እና ትዝ ይለኛል። አንድ እስላም ወደ እኔ መጣና እርግጠኛ ነህ ግን እግዚአብሔርን ማወቅ ይቻላል አለኝ። እኔ በደንብ ነገርኩት፣ እርግጠኛ ነኝ እግዚአብሔር ማወቅ ይቻላል። እንዴት እግዚአብሔር ማወቅ ይቻላል? እግዚአብሔር እኮ ልዩ ነው አለ። ልክ ነው፣ ልዩ ነው እግዚአብሔር። ጠዋት ሲነገር ሰምታችኋል ጊዜ የነበራችሁ። እግዚአብሔር ትራንሴንዳንት አምላክ ነው፣ ማለት ከፍጡሩ የተለየ ነው። እግዚአብሔር ግን ሊታወቅ የሚችል ነው። እግዚአብሔር እንድናውቀው ራሱ ፈቅዷል። እግዚአብሔር በክርስቶስ ኢየሱስ በኩል በተለይ ልናውቀው እንችላለን እግዚአብሔርን እና መንፈስ ቅዱስ በውስጣችን ይኖራል። በክርስቶስ ኢየሱስ በኩል እንታረቃለን እና ተግባራዊ ከእግዚአብሔር ጋራ የግንኙነት ህይወት እንዲኖረን እግዚአብሔር ፈቅዷል እና እግዚአብሔርን ማወቅ እንዴት እንደሚቻል እንዴት እንደተቻለ እኔ እንዴት ማወቅ እንደቻልኩ ነገርኩት እና በጣም ተደነቀ። ይሄ እኔ ከማምነው እምነት የተለየ ነው አለ። እውነት ነው የተለየ ነው። ምክንያቱም ሌሎች ሃይማኖቶች ጣዖታትን ነው የሚያመልኩት እና ጣዖታትን ደግሞ ግዑዝ የሆኑ ነገሮች ናቸው የሚናገሩ፣ የሚያስቡ፣ የሚሰሩ፣ የሚሰሙ፣ የሚያዩ ስላይደለ ከነሱ ጋር ፐርሰናሊ ግንኙነት ማድረግ አይችሉም። ከእግዚአብሔር ጋር ግን ፐርሰናል ግንኙነት ማድረግ ይቻላል እና ታዲያ ምንድን ነው ያ ሰውዬ በመጨረሻ ያለው አድራሻዬን ወሰደ፣ በደንብ እንዳስተምረው ፈለገ። ያው ከዛ ወዲህ ተገናኝተን ብዙ ነገር ተወያይተናል እና ወደ እምነትም መጥቷል። ምን ለማለት ፈልጌ ነው መሰላቸው ይህንን እምለው ጌታን ማመን የሚባለው ነገር በህይወታችን ተግባራዊ ለውጥ የሚያመጣ ነው። ቅድስናውን እንድንካፈል ያደርጋል። እውነት እንድንረዳ ያደርጋል። የዘላለም ህይወት ተስፋ ያለን ሰዎች እንድንሆን ያደርጋል እና እውነተኛ የተለወጠ ህይወት እንዲኖረን ያደርጋል። እግዚአብሔርን የሚያውቅ እግዚአብሔርን የሚፈራ የህይወት ትርጉምና አላማ የገባው ግን የገላትያ ሰዎች ታዲያ ይህንን ተግባራዊ በህይወታቸው ይሰራ የነበረውን ነገር ነው በህይወታቸው ለማይሰራ ለስህተት ትምህርት አሳልፈው የሰጡት። ይሄ በጣም አሳፋሪና አስደንጋጭ ነበረ። እና ሐዋርያው ቅዱስ ጳውሎስ ታዲያ የሚለው ተግባራዊ ለውጥ እኮ የመጣው በህይወታችሁ ከህግ ስራ አልነበረም። ተመልከቱ፣ በመንፈስ የጀመራችሁት በህግ ስራ በኩል አልነበረም። መንፈስ ቅዱስን የተቀበላችሁት በህግ ስራ በኩል አልነበረም። አሁን አይሁድ አድራጊዎቹ እንደሚናገሩት እና እኛ ሁላችንም ነው የሚለው ጳውሎስ። በስርዓት ውስጥ ኖረናል፣ በህግ ስራ ውስጥ ኖረናል፣ ግን በህይወታችን ተግባራዊ የሆነ የህይወት ለውጥና እግዚአብሔርን የማወቅ ነገር አላየንም። ሁሉ ጊዜ በፍርሃት በመንቀጥቀጥ እግዚአብሔርን ባለማወቅ ምናልባት ይህንና ያንን ባደርግ እግዚአብሔር ይቀበለኝ ይሆናል የሚል ነገር ውስጥ ነበር የነበር ነው። በምናልባት ነበር የምንኖረው አሁን መንፈስን ተቀብለናል። በዛ በድሮ አይነት እምነት አይደለም መንፈስ የተቀበል ነው። በህይወታችን እግዚአብሔር ተአምራት የሰራው በድሮ አይነት ህይወት ስለተመላለስን አይደለም። ኮምፕሊትሊ የተለየ ስርዓትና የተለየ እውነት ውስጥ ነው የገባ ነው እያለ ጳውሎስ እያነጻጸረ ሲያስረዳቸው ነው የምታዩት። እና አራተኛና የመጨረሻ አድርጌ የምናገርበት እውነት ከእውነት ፈቀቅ ላለማለት ምንድን ነው የሚጠቅም ነገር በመጨረሻ ምን ትለናለ? የምትሉ ከሆነ ከእውነት ፈቀቅ ላለማለት የሚጠቅሙ ነገሮችን ጠቀስ ጠቀስ አድርጌ እናገራለሁኝ። እና ከእውነት ፈቀቅ ብለዋል የገላቲያ ሰዎች። ሐዋርያው ቅዱስ ጳውሎስ ይህንን መልእክት እየጻፈላቸው ያለው በእውነት ላይና በእውነት ጸንተው ለመኖር የሚጠቅማቸውን ነገር እንዲያዩ ነው እና እኛም እንድንመለከት ነው። ተችተናቸው ብቻ ነቅፈናቸው ብቻ እንድንመላለስ እና እንድንሄድ ሳይሆን እኛ ራሳችን ምንድን ነው የሚጠቅመን ከእውነት ፈቀቅ ላለማለት በእውነት ላይ ለመጽናት የሚጠቅሙ ነገሮች ምንድን ናቸው? የመጀመሪያው እውነትን ራሱ ማወቅ ነው። እውነትን ማወቅ በጣም አስፈላጊ ነው። እና እኔ እዚህ ጋ አንዳንድ ነገሮችን ተናግር ያለውኝ ለመጻፍ ሞክር ያለውኝ እውነትን በትክክል የምናውቅ ከሆነ ከውሸት እና ወይም ደግሞ ውሸትን ለማወቅ እና ለመለየት ጊዜ አይወስድብንም። ይገርማቸዋል። በቅርብ ቀን የሰማሁት አንድ ምሳሌ አለ። እዚህ አሜሪካ ውስጥ የሐሰት የብር ኖቶች የአሜሪካ ዶላሮች እየታተሙ ይሰራጫሉ እና ያንን እየታተሙ የሚሰራጩትን የዶላር ኖቶች ለመለየት የሚችሉ ሰዎችን ለማሰልጠን መንግስት ሞከራ አሉ እና መንግስት ባደረገው ሙከራ ለሶስት ወራት ያህል ሰልጣኞቹን ያሰለጠኗቸው ምን በማሳየት ነው እውነቱን ብቻ በማሳየት ነው የእውነተኛውን ኖት ብቻ በማሳየት ነው የአስር ብር ኖት የሀምሳ ብር ኖት የመቶ ብር ኖት እና የሀያ ብር ኖት በደንብ ማስተር እንዲያደርጉ አደረጓቸው እና አንዳንድ ጊዜ ተማሪዎቹ ይጠይቁ ነበር እና የሀሰት ኖቶቹን ለምን አታሳዩንም ብለው ይጠይቁ ነበር እና አንድም ቀን ሳያሳያቸው እውነቱን ብቻ እያሳያቸው ሶስት ወር አልቆ ግራጅዌት አድርገው ወደ ስራ ተለቀቁ። እና ወደ ስራ እንደተለቀቁ ምንድን ነው ያደረጉት? የውሸትና የእውነት የውሸት ኖቶች ሲመጡ ወዲያውኑ እንዳዩ ይሄ ውሸት ነው ብለው ሪጀክት ማድረግ ጀመሩ። ምክንያቱም ምኑን ስላወቁ እውነቱን ስላወቁ። ስለዚህ በእውነት ለመጽናት ከእውነት ፈቀቅ ላለማለት ከሚጠቅሙ መሰረታዊ ነገሮች አንዱ እውነትን በሚገባና በትክክሉ ለማወቅ ራሳችንን መስጠት ነው። እውነትን በትክክል የምናውቅ ከሆነ በውሸት አንናወጥም፣ በውሸት አንለወጥም፣ በውሸት አንሸወድም። እውነትን በትክክል የምናውቅ ከሆነ ክርስትና እምነት የሚባለው እምነት መልእክቱ በሙሉ ያተኮረው በጌታ በኢየሱስ ክርስቶስና በጌታ በኢየሱስ ክርስቶስ በኩል እኔና እናንተ የእግዚአብሔርን መንግሥት እና የእግዚአብሔርን ሕይወት እንድናገኝ በመናገር ነው። እና ይሄንን በተመለከተ ያለው እውነት አንድ ብቻ ነው። ብታምኑም ባታምኑ እኛ ከእግዚአብሔር ጋር ልንታረቅ የምንችልበት በዛም በጣም ብዙ መቶ ሃይማኖቶች ሊኖሩ ይችላሉ፣ ሺም፣ ሁለት ሺም፣ ሶስት ሺም። ግን እግዚአብሔር የሚባለው አምላክ አንድ አምላክ ነው በውስጡ ሶስት ስብዕናዎች አሉት። አብ፣ ወልድ፣ መንፈስ ቅዱስ። ቅድም እንደዘመር ነው። ቅዱስ ቅዱስ ቅዱስ ስላሴ አንድ አምላክ ለዘላለም ኗሪ ብለን እንደዘመር ነው። አንድ አምላክ ብቻ ነው ያለው እና እሱ አንድ አምላክ ወደ እሱ እንድንቀርብ ያዘጋጀው መንገድ ደግሞ አንድ መንገድ ብቻ ነው። ሁለትና ሶስት መንገድ የለም። ስለዚህ እውነት አንድ ነው። ሰው በእግዚአብሔር አምላክ ተፈጠረ፣ በእግዚአብሔር አምላክ መልክ ተፈጠረ። ሰው በኃጢአት ወደቀ፣ ከእግዚአብሔር ራቀ። እግዚአብሔር ሰውን ከራቀበት ቦታ አንስቶ ከራሱ ጋር ለማስታረቅ የሰጠው አንድ መንገድ ነው፣ ያም ክርስቶስ ኢየሱስ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ እኔ አለ ሕይወት ነኝ፣ መንገድ ነኝ፣ ደግሞ ምንድነኝ? እውነት ነኝ፣ በእኔ በቀር ወደ አብ መግባት ማንም ሰው አይችልም ያለው ለዚህ ነው። እንደገና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እዚህ ጋር ጠቅሼዋለሁ። በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ዓለሙን እንደዚህ ወዶ አንድ ልጁን ሰጥቷል ይላል። በቃ አንድ መንገድ ብቻ ነው ያለው። እግዚአብሔር እኛን ወዶ አንድ ልጁን ክርስቶስን ሰጠን። ስለዚህ በእውነት ለመጽናት ከሚጠቅሙ ነገሮች አንዱ እውነትን ማወቅ ነው። ሁለተኛ እውነትን በደንብ መረዳትና ማጥናት ያስፈልጋል። እውነትን ማጥናት እውነትን ማጥናት የሚለውን ነገር ለመጥቀስ የፈለግኩበት ምክንያት ለምንድነው? እውነት የሚጠና ነገር ነው። ልክ የእግዚአብሔር ቃል ውስጥ ያለውን እውነት ማንበብ አለብን፣ ማጥናት አለብን፣ ማሰላሰል አለብን፣ ከውስጣችን ጋር ማዋሃድ አለብን። እውነት እውነትን በእውነት ለመጽናት እውነትን ማጥናት አለብን። እውነትን የምናጠና ከሆነ እንደ ገላትያ ሰዎች በሐሰተኞችና በሐሰት አስተማሪዎች በቀላሉ አንወሰድም። ሶስተኛው እውነትን ያወቁ ሰዎች የሚጠበቅባቸው ነገሮች ብዬ እዚ ጋ ያስቀመጥኩት ነገር አለ። እውነትን መታዘዝ አስፈላጊ ነው። እውነትን ካወቅም በኋላ ልንታዘዘው ያስፈልጋል። በእውነት መጽናት፣ በእውነት ደግሞ ማደግን መጠማትና መፈለግ አለብን። በእውነት ውስጥ እናድግ ዘንድ እግዚአብሔር አምላካችን ይፈልጋል። ልክ የክርስትና እምነት አዳጊ እምነት ነው። የሚያድገው በሁለት ነገሮች ነው። በእርግጥ ሌሎች ብዙ ነገሮች ይኖራሉ። የእግዚአብሔርን ቃል እንደሚገባ ማንበብ፣ ማጥናት፣ እንደዚህ በአምልኮ መካፈል፣ በአገልግሎት ውስጥ መሳተፍ ደግሞም ልክ በሕይወታችን ልምምዶች ውስጥ እንደ እግዚአብሔር ቃል ለመኖር ወደ ግራም ወደ ቀኝም አለማለት አስፈላጊ ነው። ሌላው ግድየለሽና ስንፍናን ማራቅ በጣም አስፈላጊ ነው፣ በእውነት ለመጽናት። አንዳንድ ሰዎች ምንም ነገር ይሁን ግድየለሾች ናቸው እና ደግሞ ስንፍናም አለባቸው ለማንበብ፣ ለማጥናት፣ ለመጸለይ ጊዜ ለመስጠት አይፈልጉም። እንደዛ አይነት ህይወት የምንመራ ከሆነ በእምነታችን ልናድግ አንችልም። እና ሌላው ምናልባት ጥያቄ የሚሆኑብን ነገሮች አሉ። እዚህ ወንድማችን ቴዎድሮስ በየሳምንቱ የሚናገረው ማስታወቂያ መካከል ጥያቄ አላችሁ፣ ጠይቁ ጠይቁ እያለ ነው። እና ጥያቄ የሚኖርብን ነገር ካለ፣ የሚሆንብን ነገር ካለ አንፍራ ለመጠየቅ። ምክንያቱም ይሄ በጣም ሲሪየስ ጉዳይ ነው፣ እና የህይወት ጉዳይ ነው፣ የዘላለም ነገር ጉዳይ ነው እና ሌላው ከእውነት የሚያዘናጉ ነገሮችን ማስወገድ አለብን። አሁን ያለንበት ትውልድ ብዙ ከእውነት የሚያዘናጉ ነገሮች የሞሉበት ትውልድ ነው። ታውቃላችሁ ፌስቡኩን፣ ታውቃላችሁ ሌሎች ሌሎች ብዙ ኢንተርኔት ነክ ነገሮች እና የሰዎችን ሕይወት ኦልሞስት እንደተቆጣጠሩ ያህል ነው በአሁኑ ዘመን እና ከክርስትና ህይወት የሚያዘናጉ ነገሮች ካሉ ጊዜ ልንሰጣቸው ያስፈልጋል። ቆም ልናደርጋቸው ያስፈልጋል። ልናስታግሳቸው ያስፈልጋል። ምክንያቱም ይሄኛው ህይወት ያለ ጊዜ ሊያድግና ሊበረታ ስለማይችል፣ ስለዚህ በእውነት ለመቆም የሚያስችል ሌላም ነገር አስፈላጊ ነው። በጸሎት በጣም መጽናት አለብን። እግዚአብሔርን ሁል ጊዜ ፊቱ እየቀረብን ጸጋህን አፍስስልኝ፣ ጸጋህን አብዛልኝ በእውነት እንዲቆም ጸጋህ ያስፈልገኛል ብለን እግዚአብሔር በጸጋና በኃይል እንዲሞላን መጠየቅ አለብን። አሁን እኛ በዚህ በክርስትና እምነት የመንፈስ ቅዱስን ኃይል የመቀበል ነገርን እናምናለን። መንፈስ ቅዱስ እውነት ነው። መንፈስ ቅዱስ ይሰራል። መንፈስ ቅዱስ ለሰዎች ይሰጣል። መንፈስ ቅዱስ ሰዎችን ያበረታል። መንፈስ ቅዱስ የማይሰራውን ነገር ነው እኛ የምንቃወመው። የውሸት ትንቢቶችን፣ የውሸት ፈውሶችን አንቀበልም። ግን መንፈስ ቅዱስ በሰዎች ውስጥ ይሰራል በእያንዳንዳችን ውስጥ በእኔ ውስጥ ሲሰራ አውቃለሁ። ስለዚህ መንፈስ ቅዱስን እግዚአብሔር እየሰጠን በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ጸጋ እንድንሞላ ሁል ጊዜ መለመን አለብን። እኛ ምን ብለን እናምናለን? መንፈስ ቅዱስ ጥምቀትና ሙላት የሚባሉ ነገሮች አሉ። ጥምቀት የሚባለው ነገር የመንፈስ ቅዱስ ጥምቀት የአንድ ጊዜ ክስተት ነው። ልክ ስንድን የሆነ ነገር ነው። መንፈስ ቅዱስ ልባችንን ያትመዋል። የዘላለም ሕይወት ማረጋገጫ ይሆነናል። ግን ከዛን ጊዜ ጀምሮ እስከምንሞት ድረስ የመንፈስ ቅዱስ ሙላት ሁልጊዜ ያስፈልገናል እና መንፈስ ቅዱስ እግዚአብሔር እንዲሞላን በመንፈስ ቅዱስ እንዲመራን በመንፈስ ቅዱስ እንዲያጸናን በመንፈስ ቅዱስ እንዲያበረታን ሁልጊዜ መጠየቅ እና መጸለይ ይኖርብናል። ኢቨን ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ ስምንት ላይ ምን ብሎ ተናግሯል መጸለይ እንኳን በማናውቅበት ጊዜ እግዚአብሔር በመንፈሱ በውስጣችን ሆኖ በማይነገር መቃተት በእኛ ውስጥ ይጸልያል ብሎ ሲጸልይ ታያላችሁ እና መንፈስ ቅዱስ ጸሎት ያስተምራል የእግዚአብሔርን ቃል ስናነብ እንዲ እንዲበራልንና እንዲገባን ያደርጋል መንፈስ ቅዱስ እና ሁልጊዜ የመንፈስ ቅዱስ እርዳታ ያስፈልገናልና እግዚአብሔር የመንፈስ ቅዱስን እርዳታ እንዲሰጠን መጠየቅ ይኖርብናል